ዛሬ ረቡ ግንቦት 10 2014 ዓ.ም ነው። ከአሜሪካ ድምጽ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀምሯል። የተጀመረው እርምጃ ፋኖን የማጥፋት ሳይሆን በፋኖ ስም የሚነግዱ ህገ ወጦችን የመቆጣጠር ነው ሲሉ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ተናገሩ። መንግስት እያደረገ ያለው ህገ ወጦችን መቆጣጠር። መንግስት እያደረገ ያለው ስርዓት አልበኝነትን በመቆጣጠር ህዝባችን በሰላም ወጦ በሰላም ስራውን ሰርቶ እንዲመለስ ማድረግ ከዚህ ውጭ የክልሉ መንግስት ሌላ ትርፍ ዛሬ ከሰጡት ጋዜጣዊ መግለጫ ላይ ቀንጨብ ያደረግ ነው ነው ያስደመጥናችሁ ዝርዝሩን ደግሞ በአብይ ርዕስ እናስደምጣችኋለን። የኢድ አልፈጥር በዓል በአዲስ አበባ በተከበረበት እለት በእጁ ላይ የያዘው መሳሪያ በማፈንዳቱ ምክንያት ተጠርጥሮ የታሰረውና በእለቱ ባርቆ ቢነው ሲል ማስተባበያ የሰጠው ኢንስፔክተር ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቧል። የፍርድ ሂደቱን የተመለከተ ዘገባ ይኖረናል። በሌላ በኩል ደግሞ ሌሎች በርከት ያሉ ቅንብሮችን ይዘንላችኋል። ወደ አማራ ክልል እንሄዳለን። እንዲሁም ድርቁንና የትምህርትን ጉዳይ እናነሳለን። በርከት ያሉ ቅንብሮችን ይዘናል። ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊ ና ግርማ ደገፋው አብረውናሉ የዌብ ና የማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው ናት ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ አሁን ዋና ዋና የአለም ዜና እናሰማችሁ ጤና ይስጥልኝ፣ እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታየ ነኝ። የኦሮሞ ነጻነት ግንባር ከፍተኛ አመራር የሆኑት ኮሎኔል ገመቹ አያና ከእስር ቢለቀቁ ተቃውሞ የለኝም ሲል የፌዴራል ጠቅላይ አቃቢ ሕግ ለሰበር ሰሜ ችሎት መግለጹን ጠበቃቸው ተናገሩ። አቶ ቱሊ ባይሳ ለአሜሪካ ድምፅ እንዳስታወቁት ኮሎኔል ገመቹ አያና የዛሬ ዓመት በፌደራል ጠቅላይ ፍርድ ቤት በነጻ ተሰናብተው ቢወጡም ቅሊንጦ ማረሚያ ቤት ፊት ለፊት ላይ ተይዘው በእስር ላይ ይገኛሉ። ፀሐይ ዳምጠው ተከታዩን ልካለች። በፌዴራል ፖሊስ ወንጀል ምርመራ ማቆያ ውስጥ ታስረው የሚገኙ ኮሎኔል ገመቹ አያና በሽብር ወንጀል ተጠርጥረውና አቃቤ ኪስ መስርቶባቸው ከአንድ አመት በፊት በፍርድ ቤት ጉዳያቸውን ሲከታተሉ እንደነበር የህግ ጠበቃቸው ገልጸዋል። ግንቦት 10 2013 ዓ.ም የፌዴራል ጠቅላይ ፍርድ ቤት በተከሰሱበት ወንጀል መከላከል ሳስፈልጋቸው በነጻ አሰናብታቸዋል። ያሉት ጠበቃቸው በጉዳዩ ቅር የተሰኘው ጠቅላይ አቃቤ ህግ ለሰበር ሰሚ ችሎት ይግባኝ ብሎ እንደነበር አስታውሷል። እናም ኮሎኔሉ ለአንድ አመት በህገወጥ እስር ላይ እንደሚገኙ ጠበቆቹ ባለፈው ችሎት ማለትም በግንቦት ስምንት ሁለት ሺ አስራ አራት ዓ.ም ቀጠሮ ላይ አስረድተው ለዛሬ ቀጠሮ መሰጠቱን በመጥቀስ ጠበቃቸው አቶ ቱሊባይሳ የዛሬውን የችሎት ውሎ ገልጸዋል። የታሰሩበት አግባብ ሲጠይቃቸው ኮሎኔል ገመቸው አያና ቦታ ስር ሁለት ሺ አስራ ሶስት አመተ ምህረት ጀምሮ እስከ ዛሬ ድረስ በህገ ወጥ መንገድ ታስሮ ያሉ መሆናቸው እንደሚያውቁ ና የፌዴራል ፖሊስም ኮሎኔል ገመቸውን እንዲለኳቸው በተደጋጋሚ በደብዳቤም በቃልም ሲነግሯቸው ና ሲያስታውቃቸው እንደነበረ ነገር ግን የፌዴራል ፖሊስ ወንጀል ምርመራ ቢሮ ኮሎኔል ገመቸው አያናን ያለ አግባብ አስሮ እንደሚገኝ ና እነ ኮሎኔል ገመቸው አያናን በዚህ መዝገብ ለማሰር እንደማይፈልግ ሌላ ወንጀል ምርመራ መዝገብን በእነሱ ላይ እንዳልከፈተ ምንም አይነት የወንጀል ጥቆማ እንደሌለባቸው ለፍርድ ቤቱ በማስረዳት ፍርድ ቤቱ ኮሎኔሉም ከአሁኑ ሰዓት ጀምሮ ቢለቃቸው ምንም ተቃውሞ እንደሌላቸው ገልጸው ነበረ። ነገር ግን ፍርድ ቤቱ የፌዴራል ፖሊስ ወንጀል ምርመራ ቢሮ የሚመለከታቸው የስራ ኃላፊዎች በነገው ዕለት ቀርበው ኮሎኔሉ የታሰሩበት አግባብና ማን እንዳሰራቸው አቀርቦ እንዲያስረዱ ትእዛዞችም ሰጥቷል። የፌዴራል ሰበር ሰሚ ችሎት የኮሎኔል ገመ የአያናን ጉዳይ ለመመልከት ለነገ ጠዋት ተለዋጭ ቀጠሮ ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የትግራይ ክልል ባለስልጣናት ተዋጊዎችን በግዴታ እየመለመሉ ነው በሚል በሮይተርስ የዜና ወኪል የቀረበውን ዘገባ የትግራይ ክልል የውጭ ግንኙነት ጽህፈት ቤት እየተቀናጀ ዘመቻ ሲል በመኮንን ምላሽ ሰጠ። ጽህፈት ቤቱ በሰጠው ምላሽ የትግራይ ሕዝብና ወጣቶች ሮይተርስ እንዳለው ሳይሆን ወራሪ ኃይል ሲል የጠራውን ለመከላከል በፈቃዳቸው የታጠቁ ናቸው። መኮነን ካለበት ወራሪው ብሎ የጠራው ኃይል መሆን አለበት ብሏል። ጥቂትና በተናጠል ያጋጠሙ ክስተቶችን ሁሉን እንደሚወክሉ አድርጎ ማቅረብ አይገባም ያለው መግለጫው ሮይተርስ መረጃ ለመሰብሰብ የተጠቀመበት ዘዴም ክፍተት አለው ብሏል። በጦርነት በደቀቀችው ትግራይ ክልል ያሉ ባለሥልጣናት ወጣቶች ከማዕከላዊው መንግስት ጋር እየተካሄደ ባለው ጦርነት እንዲሳተፉ ለማስገደድ ቤተሰቦቻቸውን እያስፈራሩና እያሰሩ እንደሚገኙ ተይዘው የነበሩ ተዋጊዎች፣ እንዲሁም ነዋሪዎች መናገራቸውን ጠቅሶ ሮይተርስ መዘገቡ ይታወሳል። የማሊ ወታደራዊ ገዢዎች ተሞከረብን ካሉት መፈንቅለ መንግስት በተያያዘ አንድ ለመንግስቱ ቅርብ ናቸው የተባሉ ኮሎኔል መያዛቸውን ምንጮችን ጠቅሶ ኤኤፍፒ ዘገበ። ስማቸው ያልተጠቀሰ አንድ የመከላከያ ባለሥልጣን ኮሎኔል አማዱ ኬታ ከታሰሩት ጂሃዲስቶች መካከል አንዱ ናቸው እንዳሉ ዜናው ጠቅሷል። ኮሎኔሉ ሀገሪቱ ወደ ሲቪላዊ አስተዳደር እስከምትመለስ ህጎች እንዲያወጡ ከተሰየሙት የብሔራዊ ሽግግር ምክር ቤት 120 አባላት አንዱ መሆናቸው ተገልጿል። ከወታደራዊው አገዛዝ ዋና ዋና አባላት ያንደኛው የቅርብ ወዳጅም ናቸው ነው የተባለው። ወደ ደቡባዊ አፍሪካ ስናመራ ዚምባብዌ ከህገ ወጥ አዳኞች ላይ የወረስኩት የዝሆን ጥርስ ክምችቴን እንድሸጥ ይፈቀድልኝ ስትል ጠየቀች። ሀገሪቱ ውስጥ ያሉት ዝሆኖች ቁጥር በአደገኛ ሁኔታ በፍጥነት እየጨመረ ነው ያለችው ዚምባብዌ ለጥበቃቸው በአስቸኳይ የሚያስፈልጋትን ስድስት ሚሊዮን ዶላር በእጄ ያለውን የዝሆን ጥርስ ሸጬ እንዳገኝ ዓለም አቀፉ ማህበረሰብ ይተባበረኝ ስትል ነው የጠየቀችው። የዚምባብዌ የዱር አራዊትና የብሔራዊ ፓርኮች ጥበቃ ባለስልጣናት ከህገ ወጥ አዳኞች ተወርሰውና ከሞቱ ዝሆኖች ላይ ተነቅለው የተከማቹትን የዝሆን ጥርሶች ለአውሮፓ ህብረት አባል ሀገሮች አምባሳደሮች አስጎብኝተዋል። ዚምባብዌ 130 ቶን የዝሆን ጥርስና ወደ ሰባት ቶን የሚገመት የአውራሪስ ቀንድ ክምችት እንዳላት ተገልጿል። በቅርቡም ዚምባብዌ 14 የአፍሪካ ሀገሮች እንዲሁም ቻይናና ጃፓን የሚሳተፉበት የዝሆኖች ጉዳይ ጉባኤ ታስተናግዳለች ተብሏል። ተሰብሳቢዎቹ ስለ ዝሆን መንጋዎች አያያዝ እንደሚወያዩ ነው የተገለጸው። የዝሆኖች ቁጥር በዓመት በአምስት ከመቶ በአደገኛ ሁኔታ እየጨመረ መሆኑን የምትገልጸው ዚምባብዌ አሁን ያሏት አንድ መቶ ሺህ ዝሆኖች ብሔራዊ ፓርኮቿ ካለው አቅም በእጥፍ የሚበልጥ መሆኑን ባለስልጣናቱ ተናግረዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በሩሲያ ኃይሎች ተከባ በከረመችው የዩክሬን የወደብ ከተማ ማሪዮፖል በዚህ ሳምንት 959 የዩክሬን ወታደሮች እጃቸውን ሰጥተውኛል ሲል የሩሲያ የመከላከያ ሚኒስቴር ተናገረ። የዩክሬን ምክትል የመከላከያ ሚኒስትር በበኩላቸው ማሪውፖል ከተማ ውስጥ ከወደመው ብረታ ብረት ኢንዱስትሪ ፍርስራሽ ውስጥ 260 ወታደሮች ወጥተው ለሩሲያ ኃይል እጃቸውን መስጠታቸውን ሰኞ እለት ተናግረው ነበር። ሩሲያ በጅምላ እጅ ሰጡ ስትል፣ ዩክሬን ደግሞ ሰራዊታችን የሩሲያ ኃይሎች ከማሪዮፖል እንዳያልፉ በማድረግ ተልእኮውን አጠናቋል ስትል ገልጸዋለች። ከሶስት ወራት በፊት በከፈተችው ወረራ ትልቁ ድሏ ነው ተብሏል። ሩሲያ ምስራቅ ዩክሬን ውስጥም ተጨማሪ ግዛት ለመያዝም ሆነ የፕሬዚደንት ቮሎዲሚር ዜሌንስኪን መንግስት ለመገልበጥ ወይም ዋና ከተማዋን ኪየቭን ለመቆጣጠር የያዘችው ሙከራ ግን አልተሳካላትም። በሌላ በኩል ስዊድንና ፊንላንድ የሰሜን አትላንቲክ ቃል ኪዳን ድርጅት አባልነት ማመልከቻቸውን አስገብተዋል የሁለቱ ሀገሮች አምባሳደሮች ብረሰልስ ላይ ከኔቶ ዋና ጸሐፊ የንስ ስቶልትንበርግ ጋር ስብሰባ ማድረጋቸው ተዘግቧል ማመልከቻቸው የሰላሳውንም የህብረቱን አባል ሀገሮች ይሁንታ ማግኘት ይኖርበታል ቱርክ እንደምትቃወም አስታውቃለች የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በበኩላቸው ለጋዜጠኞች በሰጡት ቃል የኔቶ አጋሮች በሁለቱ ሀገሮች አባልነት ጉዳይ ውይይት አድርገውበት ጠንካራ ስምምነት እንዳለ ገልጸው፣ እንደዚሁ ይቀጥላል ብለው እንደሚተማመኑ አስታውቀዋል። በተያያዘ ዜና የዩናይትድ ስቴትስ የገንዘብ ሚኒስትር ጃነት ዬለን ትናንት ብረሰልስ ውስጥ ባደረጉት ንግግር የኔቶ አባል ሀገሮች ለዩክሬን ተጨማሪ የገንዘብ ድጋፍ እንዲያዋጡ አሳስበዋል። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ዋና አስተዳዳሪ ሰማንታ ፓወር ሩሲያ ዩክሬን ላይ እያካሄደችው ያለው ጦርነት በዓለም አቀፍ የምግብ ዋስትና ላይ ያስከተለውን ጉዳት በተመለከተ ለዩናይትድ ስቴትስ ምክር ቤት አባላት ማብራሪያ ሰጥተዋል። የዩኤስኤአይዲ አስተዳዳሪዋ ፕሬዚደንት ጆ ባይደን ለቀጣዩ ዓመት የጠየቁትን በጀት በተመለከተ ለማስረዳት ዩናይትድ ስቴትስ ተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ፊት ቀርበው ገለጻ አድርገዋል። የሩሲያ ወረራ ያደረሰውን መፈናቀል በዓለም የነዳጅና የምግብ ገበያ ላይ ያሳደረውን ተጽዕኖ እንዲሁም ኮቪድ-19ና የአየር ንብረት ለውጥን ጨምሮ አሳሳቢ የሆኑ በርካታ ጉዳዮችን አንስተዋል። ዩናይትድ ስቴትስ ውስጥ የተፈጠረውን የሕፃናት ወተት እጥረት ተከትሎ የስዊሱ ግዙፉ የምግብ አምራች ኩባንያ ኔስሊ ከስዊትዘርላንድና ከኔደርላንድስ በአውሮፕላን የህፃናት ወተት ሊያስመጣ መሆኑን የኩባንያው ቃል ገለጹ። ኔስሊ የሚያስመጣው የላም ወተት ፕሮቲን ለማይስማማቸው ህጻናት የሚሆኑትን የወተት አይነቶች መሆኑን ቃል አቀባዩ አስታውቀዋል። እነዚህ ወተቶች ለህጻናቱ ጤና ወሳኝ በመሆናቸው ቅድሚያ ሰጥተን እናስመጣለን ነው ያሉት። በመጨረሻም ጂሮ ዲታሊያ በተባለው ዓለም አቀፍ የብስክሌት ውድድር የመጀመሪያ ዙር ያሸነፈ የመጀመሪያ አፍሪካዊ በመሆን ታሪክ የሰራው ኤርትራዊው ቢንያም ግርማይ አይኑ ላይ በደረሰበት አደጋ ምክንያት ውድድሩን ለማቋረጥ እንደተገደደ ተገለጸ። የ22 ዓመቱ ቢንያም ትናንት በ በአስረኛው ምድብ ውድድር በማሸነፍ የመጀመሪያ አፍሪካዊ ሆኖ ያስመዘገበውን ታሪካዊ ድል ለማክበር ሻምፓኝ ሲከፍት ቡሹ ተፈናጥሮ ግራ አይኑን መጥቶት ጎድቶታል። የቢስክሌተኛው ቡድን የኢንተርማርሼ ዶክተር ሲናገሩ ግራ አይኑ ላይ በደረሰው ጉዳት በመድማቱ በውድድሩ እንዳይሳተፍ ወስነናል። እናም ቢንያም ከፍተኛ ድል አስመዝግቦ ከውድድሩ ወጥቷል ብለዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ጊዜ ቆንጅታዬን፣ ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ረቡ ግንቦት 10 2014 ዓም ዝግጅታችንን ነው በመከታተል ላይ የምትገኙት ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦ አማሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ የአብይረስ ዘገባችን እንለፍ። ህገ ወጦችን ለመቆጣጠር እንጂ ፋኖን ለማጥፋት የወሰድነው እርምጃ የለም ሲሉ ዶክተር ይልቃል ከፋለ ዛሬ ለጋዜጠኞች በሰጡት መግለጫ ተናግረዋል። ርዕሰ መስተዳደሩ በሰጡት በዚሁ መግለጫ ላይ በክልሉ የሚታዩ ስር የሰደዱ ህገወጥ ተግባራት እና ስርዓት አልበኝነትን ለመቆጣጠር የህግ ማስከበር እርምጃ ጀምረናል ብለዋል። ከአማራ ክልል ውጭ ስለሚታሰሩ ሰዎች ጭምር ያነሱት ርዕሰ መስተዳደሩ ከመካከላቸው የደረሱበት የማይታወቅ ሊኖሩ እንደሚችሉ በመጥቀስ ሁኔታው ስህተት እንደሆነና መታረም እንደሚገባውም ጠቁመዋል። ርዕሰ መስተዳደሩ መግለጫውን የሰጡት በአንዳንድ የክልሉ አካባቢዎች ስርዓቶች እየተካሄዱ መሆኑን የሚጠቁሙ መረጃዎች እየወጡ ባሉበት ወቅት ነው። አስቴር ምስጋናው ናት መግለጫውን የተከታተለችው፣ ዝርዝሩን እንደሚከተለው አድርሳናለች። የአማራ ክልል ርዕሰ መስተዳደር ዶክተር ይልቃል ከፋለ ዛሬ ከሰዓት በኋላ ለጋዜጠኞች የሰጡት መግለጫ በክልሉ ወቅታዊ ጉዳይ ላይ ያተኮረ ነው። በተለይ በክልሉ ከቅርብ ጊዜ ወዲህ ጎልተው እየታዩ ያሉ የህገ ወጥ የጦር መሳሪያ ዝውውር፣ የህገ ወጥ ንግድ፣ በየቦታው የሚሰሙ የተኩስ ድምፆች፣ የሰዎች እገታና መሰል ወንጀሎች የክልሉን ማህበራዊ እንቅስቃሴ የገደቡና ኢንቨስትመንትን ያዳከሙ ናቸው ብለዋል። የአማራ ክልል የጸጥታው ምክር ቤት ጉዳዩን ከመረመረ በኋላ በክልሉ የህግ የበላይነትን ለማስከበር እንቅስቃሴ እንዲጀመር መወሰኑንም ተናግረዋል። በዚህም የህግ ማስከበር ስራ ተጀምሯል ብለዋል። መንግስት እያደረገ ያለው ህገ ወጦችን መቆጣጠር፣ መንግስት እያደረገ ያለው ስርዓተ አልበኝነትን በመቆጣጠር ህዝባችን በሰላም ወጥቶ በሰላም ስራውን ሰርቶ እንዲመለስ ማድረግ። ከዚህ ውጭ የክልሉ መንግስት ሌላ ትርፍ አላማ የለውም። የሚያዙ ህገወጦች በትክክል በተጨባጭ መረጃ ከተደገፈ በየት እንዲሁን በህግ መጠየቅ አለባቸው። ህገወጥ ስራ ያልሰሩ ከሆነ ተጣርቶ የሚፈቱ ይሆናል። ይሄ የመንግስት ኃላፊነት። በቀንም በማታም ዜጎች በነፃ የመንቀሳቀስ መብታቸው በምንም ታምር መደናቀፍ ስለሌለበት ህገ ወጦችን ለመቆጣጠር ያለ ምረት መንግስት እርምጃ መውሰድ አለበት። የክልሉ መንግስት ህግ ለማስከበር ሙሉ አቅም አለ። ሰሞኑን እየተካሄዱ ያሉ እስሮችን መነሻ ያደረጉ አንዳንድ ወገኖች እርምጃው በፋኖነት የሚታወቁ ወጣቶችን በሙሉ ኢላማ ያደረገ መሆኑን በመግለጽ መንግስትን ይወነጅላሉ። ይህንን አመለካከት የሚያንጸባርቁ ሰዎችን ሀሳብ ለጊዜው በዚህ ዘገባ ማካተት አልተቻለም። ካላቸው ጊዜ አንጻር ለዛሬ ጋዜጠኞችን ምንም ጥያቄ መቀበል እንደማይችሉ የገለጹት የክልሉ ፕሬዝዳንት ዶክተር ይልቃል ከፋለ ግን ውንጀላውን በጽኑ አስተባብለዋል። የአማራ ክልል መንግስት የጦር መሳሪያ አያስፈታም። የአማራ ክልል መንግስት ፋኖዎችን ዝም ብሎ ከመሬት ተነስቶ የሚያሳድድ የሚያዋክብ አይደለም። በተደጋጋሚ እንዳልነው በቃላችን መሰረት ፋኖዎችን አመስግነናል፣ ፋኖዎችን ሸልመናል። ግን በእነዚህ ፋኖዎች ሰበብ ህገ ወጥነት እንዲስፋፋ የሚፈልጉ ሀይሎች አሉ። ህገወጥን ስንቆጣጠር ፋኖ ነው ይላሉ። ውሸት። ይሄ ግልጽ መሆን አለበት። ምክንያቱም የእነሱ አላማ እንዲሟላ እና እንዲሳካ ህዝብ እርስ በርሱ እንዲከፋፈል የግድ በጥሩ ስም የአማራ እሴት በሆነው ስም የነፃነትና የክብር በሆነው ስም መጠቀም ይፈልጋሉ፣ መንጠላጠል ይፈልጋሉ። አሁን እያደረጉ ያሉት አሁን የያዝናቸውን ግለሰቦች በአግባቡ እንይዛለን። ለይተን በምርመራ ወደ ፍርድ ቤት የሚሄደውን ወደ ፍርድ ቤት እንልካለን። በሰላማዊ ሁኔታ ተወያይተን ሰላማዊ ኑሮ ለመምራት የሚፈልጉትን በተቻለ ፍጥነት እንለቃለን። ከዚህም በላይ አሁን በምንሰራው ስራ የጠፉ ኃይሎችን የሚያዋጣው ሰላማዊ በሆነ መንገድ ለመንግስት እጅ በመስጠት ተወያይቶ ጉዳዩን በሰላም በውይይትና በድርድር መጨረስ ጥሩ ነው የሚል እምነት አለ። ህብረተሰቡ ይህን አውቆ የተሸሸጉ ካሉ እጃቸውን እንዲሰጡ ማድረግ ጠቃሚ ነው። እኛ ሁሉንም ነገር ቅድሚያ ሰጠን መስራት የምንፈልገው በሰላማዊ መንገድና በሰላማዊ መንገድ ብቻ ነው። ኃይል የምንጠቀመው የመጨረሻ አማራጭ። ርዕሰ መስተዳደሩ በመግለጫቸው በክልሉ እየተካሄደ ያለውን የጦር መሳሪያ የመመዝገብ ሂደትም አብራርተዋል። የምዝገባው ዓላማ ከዚህ በፊት ያልተመዘገቡና በግለሰብ እጅ የሚገኙ የጦር መሳሪያዎችን መመዝገብ እንደሆነ ነው ያብራሩ። በተለያየ መንገድ መሳሪያ ማርኮ የያዘ ግለሰብ አይነጠቅም ወንጀል ካልተሰራበት ካልሆነ በስተቀር በትክክልም የማረከ አለመሆኑና በህገወጥ ከሌላው ቀምቶ የያዘው አለመሆኑ ከተረጋገጠ ማንም አይወስድበትም፣ አይነጠቅም። ነገር ግን ማስመዝገብ አለብን። ከዚያም ባለፈ በአጠቃቀም ስህተት የሚፈጸሙ የንጹሐን ዜጎች ህይወት የሚቀጭ ተኩስ ማቆም አለብን። ይህን ለማቆም የመሳሪያ አጠቃቀም ስልጠና ከቻል እንሰጣለን። ለሁሉ በሆኑ መሳሪያውን በአግባቡ እንዲይዝ፣ በችግር ጊዜ ብቻ እንዲጠቀምበት በሚያደግ መንገድ ስልጠና እንሰጣለን። ከአማራ ክልል ውጭ ስለሚታሰሩ ሰዎች ጭምር ያነሱት ርዕሰ መስተዳደሩ ከመካከላቸው የደረሱበት የማይታወቅ መኖራቸውን በመጥቀስ ሁኔታው ስህተት መሆኑን እና መታረም እንደሚገባም ጠቁመዋል። አንዳንድ አካባቢ ከኛ ክልል ውጭ የሚያዙ እና የት እንዳሉ ማይታወቁ ካሉ ያ ስህተትን መታረም አለበት ብለን እናስባለን። ማንኛውም ሰው በሕግ መያዝ አለበት። ማንኛውም ሰው ጥፋት ካጠፋ በሕግ መሰረት መጠየቅ አለበት። ማንኛውም ሰው ጥፋት ካጠፋ በሕግ መሰረት ተይዞ ቤተሰባቸው እንዲያውቃቸው መደረግ አለበት። ባለፉት ሶስት ቀናት የተጀመረው የህግ ማስከበር ንቅናቄ ጥሩ ውጤት ታይቶበታል ሲሉ የገለጹት ዶክተር ይልቃል ከፋለ የህግ የበላይነት መከበር የዜጎችን በሰላም የመኖር መብት የሚያረጋግጥ በመሆኑ መላው የአማራ ክልል ህዝብ ከጸጥታ ኃይሉ ጎን እንዲቆም ጥሪ አቅርበዋል። የአማራ ክልል መንግስት ከሶስት ቀናት በፊት በይፋ ባደረገው መመሪያ ዜጎች ከዚህ በፊት ያልተመዘገቡና በግለሰብ እጅ የሚገኙ የጦር መሳሪያዎችን እንዲያስመዘግቡ ጥሪ ማድረጉ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ነው ባህር ዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ በቴሌቪዥን በራዲዮ ጣቢያ ነው። የሰማችሁት የእለቱን አብይረስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢድ አል ፈጥር በዓል እየተከበረ በነበረበት ወቅት አስለቃሽ ጭስ በማፈንዳት ተጠርጥሮ የተያዘው የፌዴራል ፖሊስ ወንጀል መከላከል አድማ ብተና ዘርፍ ባልደረባ ኮንስታብል አምቡላ ኡቴ ዛሬ ለሁለተኛ ጊዜ ፍርድ ቤት ቀርቦ ነበር። የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ ጊዜ ቀጠሮ ችሎት አስራ ሶስት ቀን ተጨማሪ የምርመራ ጊዜም ፈቅዷል ለፖሊስ። በችሎቱ ላይ ፀሐይ ዳምጠው ተገኝታ ነበር፣ እንደሚከተለው ታቀርበዋለች። ፖሊስ ኮንስታብል አምቡላ ውቴን የጠረጠረው በኢድ አልፈጥር በዓል አከባበር ስነ ስርአት ላይ አስለቃስ ጭስ በማፈንዳት ነው። የፌደራል ፖሊስ ወንጀል መከላከል አድማ ብተና ባልደረባ የሆነው ኮንስታብል አምቡላ ውቴ ማዚያ 24 ቀን 2014 ዓ ም በተከበረው የኢድ አልፈጥር በዓል ስነ ስርአት ላይ በአዲስ አበባ ከተማ የቀይ ሽብር ሰማዕታት መታሰቢያ ሐውልት አካባቢ በተመደበበት ቦታ ላይ የአስለቃስ ጭስ ቦምብ እንዳፈነዳ ነው። ፖሊስ ያብራራም ለሁለተኛ ጊዜ ካል ጠበቃ ፍርድ ቤት የቀረበው ተጠርጣሪው ግን ድርጊቱን ሆን ብሎ እንዳልፈጸመ አስረድተዋል። አስለቃስ ጭሱን ሳላውቀ በድንገት ነው የፈነዳብኝ በማለት ነው ያብራራው። ጭሱ ወደ ህዝቡ እንዳይሄድ በማሰብ በድንጋጤ ወደ ሌላ አቅጣጫ መወርወሩንም ገልጸዋል። በአካባቢው የነበሩ ሰዎች የፌዴራል ፖሊስ ደንብ ልብስ ለብሶ እያዩም ቢሆን አንገቱን አንቀው ድብደባ እንደፈጸሙበትና የግራ አይኑና ኩላሊቱ ላይ ጉዳት እንደደረሰበትም ለፍርድ ቤቱ አስረድቷል። ተጠርጣሪውን ይዞ የቀረቡት ሁለት መርማሪ ፖሊሶችም እስካሁን ያከናወኑትን የምርመራ ስራ ለፍርድ ቤቱ አስረድቷል። ባለፉት አስር ቀናት የጊዜ ቀጠሮ ውስጥ በተጠርጣሪው የግል ስልክ ላይ ምርመራ እንዲደረግ ለብሔራዊ መረጃና ደህንነት አገልግሎት እንዲሁም ለኢትዮ ቴሌኮም ደብዳቤ መጽሐፋቸውን ገልጸዋል። በተጨማሪም ተጠርጣሪው የፋይናንስ ድጋፍ እንዳለውና እንደሌለው ለማጣራት ለባንኮች ደብዳቤ መጽሐፋቸውን አክለው ጠቅሰዋል። የሶስት ግለሰቦች የምስክርነት ቃል መቀበላቸውንና የስራ ኃላፊዎች ቃል መቀበላቸውንም አብራርተዋል። መርማሪዎቹ አክለውም በዕለቱ አንድ ብቻ ሳይሆን ሶስት የአስለቃሽ ጭስ ቦምቦች መፈንዳታቸውን ተናግረዋል። ከፍንዳታው በፊት ከአንዲት ሴት ጋር በአካል ማውራቱን እንዲሁም ስልክ ተደውሎለት ሲያወራ እንደነበርም ገልጸዋል። ከደቡብ ክልል ደዋሮ ዞን ለስራ እንደመጣ የገለጸው ተጠርጣሪው በበኩሉ ጠያቂ እንደሌለው ወላጆቹ በሕይወት እንደሌሉና ታናሽ ወንድሙን እያስተዳደረ መሆኑን አስረድቶ የዋስትና መብት እንዲፈቀድለት ፍርድ ቤቱን ጠይቋል። መርማሪ ፖሊስ በበኩሉ ግብረ አበሮቹን በማፈላለግ ላይ መሆኑን ገልጸው የዋስትና መብት እንዳይሰጠው በማለት ለተጨማሪ ምርመራ 14 ቀን እንዲፈቀድለት ፍርድ ቤቱን ጠይቋል። ግራ ቀኝ ያዳመጠው የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ አንደኛ የጊዜ ቀጠሮ ችሎት የ13 ቀን ተጨማሪ የምርመራ ጊዜ ፈቅዷል። ፍርድ ቤቱ ለግንቦት 23 ቀን 2014 ዓ.ም ተለዋጭ ቀጠሮ ሰጥቷል። በኢድ አልፈጥር በዓል አከባበር ላይ በተፈጠረው ችግር በመስቀል አደባባይና በአዲስ አበባ ስታዲየም አካባቢ የሚገኙ የመንግስትና የግል ተቋማት ላይ ጉዳት መድረሱ ይታወሳል በዕለቱ በርካታ ህጻናት በድንጋጤ ከቤተሰቦቻቸው ጋር መጠፋፋታቸውንና በርካታ ግለሰቦችም በጭስ መታፈናቸው ታይቷል። የአስለቃሽ ጭስ ቦምብ ፍንዳታውን ተከትሎ በተፈጠረው ሁከት እጃቸው አለበት ተብሎ የተጠረጠሩ ሰባ ስድስት ግለሰቦች በተደረገው ክትትል ማዚያ ሀያ አራት ና ሀያ አምስት ቀን ሁለት ሺ አስራ አራት አመተ ምረት በፖሊስ ቁጥጥር ስር መዋላቸውን የፌዴራል ፖሊስ ኮሚሽን ማሳወቁም አይዘነጋም ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባችን እንውሰዳችሁ። ኢትዮጵያን ሴኪሪቲስ ኤክስቼንጅ የተባለ የነዋይ ዋስትና ሰነዶች ልውውጥ ገበያ ለማቋቋም የሚያስችል ስምምነት ተፈረመ። ስምምነቱ የገንዘብና የቴክኒክ ድጋፍ ለማቅረብ እያስችላልም ተብሏል። ዘገባውን ለዛሬ ያጠናቀረልን አዲስ ዘጋቢ ከአዲስ አበባ አግኝተናል። ዘጋቢያችን ገብረ ሚካኤል ገብረ መድህን ይባላል። እንግዲህ ለአማርኛ ቋንቋ ዛሬ ለአሜሪካ ድምጽ ማለት ነው የመጀመሪያ ዘገባው ነው። እንኳን ደህና መጣህ ብለን ገብረ ሚካኤልን ዘገባውን እንደሚከተለው እናቀርባለን። በኢትዮጵያ ገንዘብ ሚኒስቴር በኢትዮጵያ ኢንቨስትመንት ሆልዲንግስ እና ኤፍኤስዲ አፍሪካ በተባለ የእንግሊዝ ኩባንያ መካከል በተፈረመው ስምምነት መሰረት ይቋቋማል የተባለው የኢትዮጵያ የንዋይ ዋስትና ሰነዶች ልውውጥ ገበያ ኢትዮጵያን ሴኪውሪቲስ ኤክስቼንጅ ኢ ኤስ ኤክስ የሚል ስያሜ ተሰጥቶታል። የገበያውን ምስረታ ለማፋጠንም አስፈላጊ የሆኑ ስራዎችን የሚያከናውን የፕሮጀክት ቡድን ተቋቁሟል። ኤፍኤስዲ አፍሪካ የተባለው ድርጅት የቴክኒክ ድጋፍ፣ ሕጋዊ ጉዳዮችን የማማከር አገልግሎትና ገበያውን ለማስጀመር የሚያስፈልጉ ሌሎች ወጪዎችን እንደሚሸፍን በስምምነቱ ላይ ተገልጿል። የገንዘብ ሚኒስትሩ አቶ አሕመድ ሺዴ ስምምነቱ ለኢትዮጵያ ንግድና ምጣኔ ሀብት ጠቃሚ ነው ብለውታል። ስሩ ፕራይቬት ፓርትነርሽፕ በታሪካችን የመጀመሪያ የሆነው የኢትዮጵያ ንዋይ ዋስትና ሰነዶች ልውውጥ ገበያ መመስረቱ ለኢትዮጵያ የንግድ ኢንዱስትሪና ለአፍሪካ ቀንድ ምጣኔ ሀብት አዲስ ዘመን መምጣቱን ያበሰረ ነው። በኢትዮጵያ ገንዘብ ሚኒስቴር፣ በኢትዮጵያ ኢንቨስትመንት ሆልዲንግስ እና በአይኤፍዲ አፍሪካ መካከል ዛሬ የተደረሰው ስምምነትም ራዕያችንን ለማሳካት ትልቅ እርምጃ ነው። ኢትዮጵያን ሰኪዩሪቲስ ኤክስቼንጅ በአፍሪካ ሰላሳኛው ገበያ ሲሆን ለኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች ማንቀሳቀሻ የሚሆን ብድር ለመስጠት የሚያስችል እድል እንደሚፈጥር ተገልጿል። በኢትዮጵያ በየጊዜው የብድር ፈላጊው ቁጥር እየጨመረ ቢመጣም የኢትዮጵያ ባንኮች ግን እስካሁን ባለው አሰራራቸው የረዥም ጊዜ ብድር ባለማቅረባቸው በልማት ላይ ችግር ሲያጋጥም መቆየቱ ተገልጿል። አዲሱ ስምምነት ይህን ችግር ሊፈታ እንደሚችልም ተገምቷል። አሁን በባንኮች ዘንድ የሚስተዋለውን የረዥም ጊዜ ብድር ያለማቅረብ ክፍተት በዚህ አሰራር እንደሚፈታ በሥነ ሥርዓቱ ላይ የተሳተፉ የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ አቶ ማሞ ምህረቱ ለአሜሪካ ድምፅ ተናግረዋል። ኢትዮጵያ ውስጥ የረጅም ጊዜ ፋይናንስ ለማግኘት ያለው እድል በጣም ጠባብ ነው። ነጋዴዎች፣ የቢዝነስ ባለቤቶች፣ የስራ እድል ፈጣሪዎች ፋይናንስ ለማግኘት ቢፈልጉ ብድር ለማግኘት ቢፈልጉ በዋነኛነት የሚሄዱት ባንኮች ላይ ነው ባንኮች በተፈጥሯቸው የሚሰጡት ብድር የአጭር ጊዜ ብድር ነው። ስለዚህ እንዴት ተብሎ ነው የረጅም ጊዜ ብድር ማግኘት የሚቻለው የሚለው ጥያቄ በጣም ወሳኝ ጥያቄ ነው። ስለዚህ በኢትዮጵያ ውስጥ የረጅም ጊዜ ብድር የሚሰጥ የማርኬት ኢንፍራስትራክቸር ወይም መዋቅር ወይም ደግሞ ፕላትፎርም የለም። ስለዚህ የኢትዮጵያ ሴኩሪቲ ኤክስቼንጅ መኖሩ በዋነኛነት ስራ ፈጣሪዎች የቢዝነስ ባለቤቶች የረጅም ጊዜ ፋይናንስ ከገበያው ለማግኘት የሚያስችል ትልቅ መሳሪያ ሆኖ ያገለግላል ማለት ነው። ኢትዮጵያን ሴኪዩሪቲስ ኤክስቼንጅ የተባለ የንዋይ ዋስትና ሰነዶች ልውውጥ ገበያው ሲቋቋም ከግሉ ዘርፍ አዳዲስ ኢንቨስትመንቶችን ለመሳብ እንደሚያስችል፣ እንዲሁም ከፍተኛ የገንዘብ አቅም ለሚፈልጉ አልሚዎች ተጨማሪ የገንዘብ ምንጮችን እንደሚያፈላልግ በስምምነቱ ላይ ተነግሯል። ለአሜሪካ ድምፅ ሬዲዮ ገብረ ሚካኤል ገብረ መድህን ከአዲስ አበባ። ገብረ ሚካኤል ገብረ መድህን ከአማርኛ ቋንቋና ከትግርኛ ቋንቋ ዝግጅት ክፍላችን ጋር ዘጋቢያችን በመሆን ይቀጥላል። መልካም እድልና መልካም ስራ እንመኛለን። ወደ ተከታዩ ዘገባችን እናልፋለን። በኢትዮጵያው የትግራይ ጦርነት ሳቢያ ከአንድ ሚሊዮን በላይ ህጻናት ከትምህርት ገበታቸው እንደተለዩ፣ ሶስተኛ ዓመታቸውን ሊጀምሩ ነው ሲል የተባበሩት መንግስታት ድርጅት አመለከተ። በአጎራባች ክልሎች ተዋጊዎች እና በአካባቢዎቹ ሰፍረው የቆዩ ተፈናቃዮች ስፍራዎቹን ለቀው መውጣታቸውን ተከትሎ ትምህርት ቤቶች መከፈት ቢጀምሩም አንዳንዶቹ አስከፊ ሁኔታዎች ተማሪዎቻቸውም በስሜት ስሜታቸው መቃወስ ገጥሟቸዋል ሄነሪ ዊልከንስ ነው ከጋሸና ዘገባውን ያጠናቀረልን አሉላ ከበደ እንደሚከተለው ያቀርበዋል እንደ መንግስታቱ ድርጅት ገለጣ በእርስ በርስ ጦርነቱ ሳቢያ በትግራይ ክልል ቁጥራቸው 1 ሚሊዮን 390 ሺህ የሚደርሱ ህጻናት ከትምህርት ገበታቸው ለመነጠል ተገደዋል። ጋዜጠኞች ወደ ትግራይ እንዳይገቡ የተከለከለ ሲሆን እስካለፈው ታኅሣሥ ወር ድረስ በአብዛኛው በትግራይ ኃይሎች ተይዘው በነበሩት የአማራ ክልል አካባቢዎች ትምህርት ቤቶች መከፈት መጀመራቸውን የጠቆመው የሄንሪ ዘገባ፣ ጦርነቱ ትቶት ካለፈው መከራ ግን አሁንም አልተላቀቁም ይላል። በጋሸና መሰናዶ ትምህርት ቤት የህወሓት ኃይሎች የመማሪያ ክፍሎቹን እንደ ጦር ካምፕ አድርገው ይጠቀሙባቸው ነበር። አስከሬን ተሞልቶባቸው የነበሩት የጅምላ መቃብሮች አሁን ተቆፍረው አስከሬኖቹ እንዲወጡ ተደርጓል። የአማራ ተወላጆችንና ጠቅላይ ሚኒስትሩን የሚሳደቡ ከመማሪያ ክፍሎቹ ግድግዳዎች ላይ የተጻፉ ጽሁፎች ተቀርጸው ይታያሉ። ህወሓት በበኩሉ ውንጀላውን አስተባብሎ በገለልተኛ አካል እንዲጣራ ጠይቋል። በትምህርት ቤቱ ቤተ መጽሐፍትና መማሪያ ክፍሎች ውስጥ አንዳንድ ጽሁፎች ከግድግዳዎቹ ላይ ተጽፈው ይታያሉ። ከተማሪዎቹ አንዱ የትግራይ ኃይሎች ከአካባቢው ከወጡ በኋላ ወደ ትምህርት ቤቱ ሲመለስ የገጠመውን ይናገራል። ወደ ትምህርት ቤቱ ተመልሼ በመጣሁበት ወቅት የደረቀ ደም፣ የተሰባበሩ ጠረጴዛዎችና ኮምፒውተሮች እዚህም እዚያም ወዳድቀው ይታዩ ነበር። ህወሓት ትምህርት ቤቱን እንደ ሆስፒታልም የሚጠቀምበት ስለነበረ ነው ብዙ ቦታ የፈሰሰ ደም ይታይ የነበረው። የትምህርት ቤቱ ምክትል ርዕሰ መምህር በበኩላቸው በተማሪዎች ላይ በደረሰው የሥነ ልቦና ጉዳት የተነሳ በግጭቱ የተገደሉ ወታደሮችና ሰላማዊ ዜጎች አስከሬን በጅምላ የተቀበሩባቸው መቃብሮች፣ ጉድጓዶች ተቆፍረው አስከሬኖቹን እንዲወጡ ለማድረግ የአካባቢውን ባለሥልጣናት ማስተባበራቸውን ተናግረዋል። የትምህርት ቤቱ ቅጥር ግቢ እጅግ ምስቅልቅል ብሎና በየቦታው የፈሰሰ ደም ይታይ ስለነበር በትምህርት ቤቱ ውስጥ ትምህርታቸውን ለመከታተል ፈቃደኛ አልሆኑም። ተማሪዎቹን ወደ ትምህርት ገበታቸው ለመመለስም ከማህበረሰቡ ጋር ተባብረን መስራት ጀመርን። ሁሉም መምህራን በየቤቱ እየሄዱ ተማሪዎችን ማግባባት ያዙ። ሽቅብ ወደ ሰሜን ከሰቆጣ ከተማ አቅራቢያ የተባበሩት መንግስታት ድርጅት በጦርነቱ ሳቢያ ለተፈናቀሉ ህጻናት ትምህርት እንዲከታተሉ ቢያግዝም አብዛኞቹ ህጻናት ግን በጦርነቱ ወቅት ባዩት ሁኔታ የስነልቦና ጉዳት ደርሶባቸዋል በፊት ደግሞ ወንድሜ ከጓደኛው ጋር በመጫወት ላይ ሳለ ቦምብ ፈንድቶ ህይወቱ አለፈ ሌሎች በጣም ብዙ መጥፎ ነገሮችን አይቻለው። ሰዎች እጅ ወይም እግራቸው ከተቆረጠ በኋላ ሲገደሉም አይቻለሁ ኤጁኬሽን ካናት ዌይት ትምህርት ሊቆይ አይችልም የተሰኘው በተባበሩት መንግስታት የሚደገፈው ለትርፍ ያልተቋቋመ ድርጅት ዲሬክተር ትምህርት እንደ ብርትኳንና አይተን ያሉ ህጻናት የደረሰባቸውን የሥነ ልቦና ጉዳት እንዲቋቋሙ በመርዳቱ ረገድ ወሳኝ ሚና ሊጫወት ይችላል ይላሉ። የቤተሰብ አባላት ወላጆች፣ ወንድሞችና እህቶች ሲደፈሩ፣ ሲገደሉ ሲቆስሉና ህጻናት በዚህ ጨቅላ ዕድሜያቸው ይህን ሁሉ የኃይል ጥቃት ሲመለከቱና አንዳንዴም ራሳቸው የጥቃቱ ሰለባ ሲሆኑ ጣፋንታቸው ለመንፈስ መቃወስ መጋለጥ ነው የሚሆነው። ለዚህም ነው የአእምሮ ጤናና የሥነ ልቦና ሕክምና አገልግሎቶች የትምህርቱ አንደኛው ነብሳዳኝ ቁልፍ አቅርቦት የሚሆኑት። ዲሬክተሯ አክለውም የምግብ ዋስትናና የውሃ አቅርቦት በጦርነት ለተፈናቀሉ ሰዎች እጅግ አስፈላጊ ቢሆኑም ዘለቄታ ካለው ግብ አንጻር አገሮች አጥጋቢ በሆነ መልኩ መልሰው እንዲቋቋሙና ወደፊትም ዳግም ግጭት እንዳይፈጠር ለማገዝ ትምህርት ያንኑ ያህል ቁልፍ ነው ብለዋል። ይህ በእንዲህ እንዳለ የመንግስታቱ ድርጅት እንደገለጠው በትግራይ ለሶስተኛ ዓመት ከትምህርት ገበታቸው የተነጠሉ 1 ሚሊዮን 390 ሺህ ተማሪዎች ሁኔታው ያሳደረው ተጽዕኖ ቀሪ ሕይወታቸውም ላይ ማጥላቱ አይቀርም። አገር ውስጥ ዘገባዎች እንውጣና ወደ ጎረቤት ሀገር ወደ ሶማሊያ እንውሰዳችሁ። በሞቃዲሾ ሶማሊያውያን በአዲሱ አስተዳደር ተስፋ አሳድረዋል። ሶማሊያ አገሪቱን ወደ ግጭት ሲያመራ ከነበረውና ለረጅም ጊዜ ካወዛገበው ምርጫ በኋላ አዲስ ፕሬዚዳንት መርጣለች። የሶማሊያ ምክር ቤት የቀደመውን ፕሬዚዳንት ሀሰን ሼህ መሐሙድን በቅጽል መጠሪያቸው ፈርማጆ ተብለው የሚታወቁትን መሐመድ አብዱላሂ እንዲተኩ ተመርጠዋል። መሐመድ የፕሬዝዳንቱን ስልጣን የሚረከቡት ከበርካታ አስቸጋሪ ፈተናዎች ጋር ሲሆን ሀገሪቱን ወደ ሰላምና እርቅ ለመምራትም ቃል ገብተዋል። መሐመድ ሼክ ኑር ከሞቃድሾ ያደረሰን ዘገባ ነው፣ ደረጀ ደስታ ያቀርበዋል። የሶማሊያው የ2022 ፕሬዚደንታዊ ምርጫ ወደ 39 ተፎካካሪዎችን ስበዋል። 328 የሕዝብ ተወካዮችና የሕግ መወሰኛው ምክር ቤት አባላት ለሦስተኛው ዙር ምርጫ ካደረጉ በኋላ የቀድሞው ፕሬዝደንት ሐሰን ሼክ መሐሙድ 214 ድምፅ አግኝተዋል። ይህ መሐመድ አብዱላሂ መሐመድ ወይም ፎርማጆን ለመርታት በቂ በመሆኑ አሸናፊ ሆነው ወጥተዋል። መሐሙድ ዳግመኛ ወደ ስልጣን የተመለሱት እንደ ኤሮፓ አቆጣጠር ከ2012 እስከ 2017 ድረስ አገሪቱን ከመሩ በኋላ ነበር። ፕሬዝደንቱ ባሰሙት ንግግር kula wareejiyey ልክ እኔ ቀደም ሲል ሥልጣኑ እንዳስረከብኳቸው ሁሉ ተሰናባቹም ፕሬዚደንት አሁን በማስረክባቸው ክብር ይገባቸዋል። የሶማሊያም ሕዝብ እንዲሁ ተመሳሳይ መብትና ክብር አለው። ሁላችሁንም አመሰግናለሁ። የፈጣሪ ሰላም በሁላችሁም ላይ ይሁን። የሞቋድሾ ነዋሪዎች የወደፊቱ የተሻለ እንደሚሆን ተስፋ በማድረግ በምርጫው ውጤት ተደስተዋል። አዲሱ አስተዳደር ቁልፍ ችግር የሆነውና ሙስናን መዋጋትን ጨምሮ ቅድሚያ የሚሰጣቸው ተግባራት እንደሚኖሩት በአንድ ወቅት ሚኒስትር የነበሩት የቀድሞ ዲፕሎማት አብዱርሃማን ኑር መሐመድ ወይም በቅጽል ስማቸው ዲናሪ ተብለው የሚጠሩት እንደሚከተለው አስረድተዋል። ፕሬዚደንቱ የሚታመኑና ኃላፊነት የሚሰማቸው መሪ መሆኑን ጨምሮ ሙስናን መዋጋት ቅድሚያ ሊሰጧቸው ከሚገባቸው ነገሮች መካከል አንዱ መሆን አለበት። አገሪቱ ከሙስና ነጻ መሆኗን ለማረጋገጥ መላው የመንግሥት ኃላፊዎች በብቃትና በበጎነታቸው አርያ ሆኖ ማገልገል ይኖርባቸዋል። የአዲሱ ፕሬዝደንት ደጋፊዎች ሙሐሙድ ያላቸው ልምድ የሶማሊያን ችግር ለማስወገድ ያግዛቸዋል ይላሉ። ሶማሊ ፔስ ላይን ተብሎ የሚጠራውና መንግሥታዊ ያልሆነው ድርጅት መስራች አህመድ ዳኒ በድጋሚ የተመረጡት አዲሱ የቀድሞ ፕሬዝደንት ለሁለተኛ ጊዜ ያገኙትን ዕድል በሚገባ ይጠቀሙበታል ብለው ያምናሉ። አዲሱ ፕሬዝደንት አገሪቱን ቀደም ሲል ያስተዳድሯት መሆኑ ይጠቅማችኋል። ስለዚህ የቱጋን እንደ ቆምንና የቱጋን እንደተሻሻል ይገባችኋል። በመቋዲሾ ጎዳናዎች ሰዎች ስለ አዲሱ ፕሬዝደንት መሐሙድ አመራር ያላቸውን ጥሩ ተስፋ እየገለጹ ነው። የአገሪቱን ውጥንቅጥና ታሪክ በሚገባ የተረዱ አድርገውም ይመለከቷቸዋል። የመቋዲሾ ነዋሪ የሆኑት መሐመድ አህመድ ይህን ሲገልጹ ፕሬዚደንቱ ስልጣን ላይ በነበሩበት እንደ አውሮፓውያኑ አቆጣጠር ከ2012 እስከ 2017 ድረስ የፌዴራል መንግሥት ተቋማትን ለማቋቋም ትልልቅ እርምጃዎችን በመውሰዳቸው እስካሁን ትልልቅ ግቦችን አሳክተዋል። አሁን ቀሪዎችን ሥራዎች እንደሚያጠናቅቁ እንተማመንባቸዋለን፣ ደግሞም እናምናቸዋለን። ማህሙድ በርካታ የእንኳን ደስ ያሉት መልእክቶችን ከደጋፊዎቻቸውና ከተለያዩ የዓለም መሪዎች ተቀብለዋል። ባሰሙት አጭር ንግግርም አገሪቱን አንድ ለማድረግ በሁሉም እርከን ካሉ የመንግስት አካላት ጋር አብረው እንደሚሰሩ ተናግረዋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ የራዲዮ በቴሌቪዥን ፕሮግራማችንን ነው። ዝግጅቶቻችንን ተከታትላችሁ አስተያየት ሲኖራችሁ በኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ላይ አድርሱን። ወደ ተከታዩ ዘገባችንን እንውሰዳችሁ። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንና ቀዳማዊት እመቤት ባይደን ቅዳሜ እለት በአንድ ታጣቂ ነጭ በበፈሎ ኒውዮርክ በሚገኘው የገበያ ስፍራ የተገደሉትን አስር አሜሪካውያን ጥቁር አሜሪካውያንን ለማሰብ ቤተሰቦቻቸውንም ለማጽናናት ትላንት ማክሰኞ በስፍራው ተገኝተዋል። ፕሬዚዳንቱ በስፍራው ተገኝተው ባደረጉት ንግግርም አደገኛ ያሉትን በግድያ የተጠረጠረውን ግለሰብ ይከተል የነበረውን የነጭ የበላይነት ትርክት በማሰራጨት ረገድ የመገናኛ ብዙኃን፣ ፖለቲከኞችና በበይነ መረብ የሚሰራጩ መረጃዎችንና የበይነ መረብ አሰራጮችን ተጠያቂ አድርገዋል። የቪኦኤዋ ሎረን ባውማን ያጠናቀረችውን ዘገባ ነው። ይህን ዘገባ ደግሞ የሚያቀርብልን ዛሬ ሁለት ባልደረቦችን ነው ያስተዋወቅ ናችሁ። አዲሱ ባልደረባችን እንግዱ ወልዴ ነው። እንግዱ ወልዴ ዋሽንግተን ዲሲ የሚገኘውን የአሜሪካ ድምጽ ራዲዮ ጣቢያ ተቀላቅሏል። እንኳን ደህና መጣ ላለሁ። በዚህ አጋጣሚ እስቲ ወደ የሎረን ባውማንን ዘገባ ወደ አማርኛ መልሶታል። ከተለው ያቀርበዋል። ህይወታቸው በጅምላ ጥቃት የተቀጠፈው ቤተሰቦች የተሰማቸውን ሐዘን በቃላት ለመግለጽ እጅግ ከባድ ነው። ዌን ጆንስ የሟች ሰለስቲን ቼኒ ልጅ ነው። እኔ የሰለስቲን ቼኒ ብቸኛ ወንድ ልጅ ነኝ። ብቸኛ ልጅ የሚሰማኝ ስሜት ቁጣ፣ መጎዳት። ቼኒ በአንድ ታጣቂ የምግብ መሸጫ መደብር ውስጥ ከተገደሉት አስር ጥቁር አሜሪካውያን መካከል አንዱ ነው። ተጠርጣሪው ድርጊቱን በሚፈጽምበት ወቅት በማኅበራዊ ሚዲያ በቀጥታ ያሰራጭ ነበር። ዌይን ጆንስ የእናቱን ሞት የተመለከተው በቀጥታ በተሰራጨው የተንቀሳቃሽ ምስል ነው። እናቴን አንድ ጊዜ ተኩሶ መታት። መሬት ላይ ተኛች። ከዚያም እንደገና መሳሪያውን ጥይት አጉርሶ ደግሞ መታት። የሆስፒታል ልብሱን እንደለበሰ ፍርድ ቤት የቀረበው የ18 ዓመቱ ተጠርጣሪ ፔትን ጀንድረን ለቀረቡበት የግድያ ክሶች ጥፋተኛ አደለውም ብሏል። ባለሥልጣናት እንዳሉት ተከሳሹ የነጭ የበላይነት አቀንቃኝ ሲሆን፣ ስደተኞች ነጮችን እየዋጡ ነው ብሎ ያምናል። ድርጊቱም በ2019 ኒው ዚላንድ በሚገኘው ክራይስት ቸርች ከተማ ውስጥ በሁለት መስጊዶች ላይ ተኩስ ከፍቶ አምሳ ሰዎችን ከገደለው ታጣቂ ጋር ይመሳሰላል። ትናንት ፕሬዚደንት ጆ ባይደንና ቀዳማዊት እመቤት ጂል ባይደን ሕይወታቸውን ላጡት አክብሮታቸውን ሲገልጹ፣ ከቤተሰቦቻቸው ጋር ደግሞ በዝግ ስብሰባ ተቀምጠዋል። ከዛም ፕሬዝደንቱ መልእክታቸውን ለዓለም አስተላልፈዋል። እዚህ የተፈጸመው በቀጥታ አነጋገር ሽብር ነው። ሽብር፣ ሀገር በቀል ሽብር። ጥላቻ የወለደውና ለጥላቻ ሲባል የተፈጸመ ጥቃት ነው። ጥላቻውም በመገናኛ ብዙሃን፣ ፖለቲከኞችና በይነ መረብ ላይ በመሰራጨቱ ቁጡ ብቸኛና የተገለሉ ግለሰቦች እነሱን በማይመስሉ ሌሎች ግለሰቦች እንዋጣለን የሚል የተሳሳተ እምነትን አክርረው እንዲይዙ አድርጓል። በበፈሎም ሆነ በሌሎች ቦታዎች የተፈጸሙ የጅምላ ግድያዎች የጦር መሳሪያ መግዛት እጅግ ቀላል ሆኗል የሚሉና ጥብቅ ቁጥጥር እንዲደረግ የሚያቀነቅኑ ወገኖች እንደገና ዘመቻቸውን እንዲያንቀሳቅሱ ምክንያት ሆኗል። ባይረን ብራውን የበፈሎ ከንቲባ ናቸው። የተፈጸመው ድርጊት የሚነግረን ነገር ቢኖር ትርጉም ያለው የመሳሪያ ቁጥጥር ለዚህች አገር አስፈላጊ መሆኑን ነው። ክስተቱም በማንኛውም የአገሪቱ ክልል በከተማ ከከተማ ውጪ በገጠር ብቻ የትም ይሁን ሊፈጸም እንደሚችል ነው። በሳምንቱ መጨረሻ በካሊፎርኒያ በአንድ ቤተ ክርስቲያን የተፈጸመውን ጨምሮ የሰው ሕይወትን የቀጠፉ አራት የጅምላ ጥቃቶች በአሜሪካ ተፈጽመዋል። ውድ የሆነው የቤተሰብ አባላት ሕይወትም ተቀጥፈዋል። ጃያን ቼኒ የሰልስቲን ቼኒ እህት ነች። እህቴ የጡት ካንሰርና ሦስት የደም ሥር ቀዶ ጥገናዎችን ከተቋቋመች በኋላ የምግብ ሸቀጥ መደብር ውስጥ ተገድላለች። እንደገና የሴሊስቲን ቼኒ ልጅ፣ ሁላችንም ሰዎች ነን። ታውቃለህ፣ ሁሉንም የምንለያይባቸው ነገሮች ትተን ራሳችንን ብንመለከት ሰዎች ነን። ሰው ከሆንክ ደግሞ ስትሞት ሌሎች ሰዎች ይጎዳሉ፣ ምክንያቱም ተመልሰህ አትመጣም። እንግዱ ወልዴንም እንዲሁ እናመሰግናለን። በዚያውም መልካም የስራ ዘመን፣ መልካም ጊዜ፣ መልካም ቆይታ እንዲሆንልህ እንመኛለን። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ ቋንቋ አገልግሎት የሚተላለፍላችሁን የእረቡ ምሽት ዝግጅታችንን ነው። ዝግጅቶቻችንን ተከታትላችሁ አስተያየት ሲኖራችሁ በ202 205 9942 የውስጥ መስመር 14 አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። በተጨማሪም ደግሞ የዋትሳፕ ቁጥራችን 202 251 35 05 ነው። አስተያየቶቻችሁን በድምጽ ቀርጻችሁ በጽሁፍም እንዲሁ ልታደርሱን ትችላላችሁ። ዛሬ ረቡ ነው። ረቡ ደግሞ የሴቶችና ቤተሰብ መሰናዶ የሚቀርብበት ሰዓት ነው። በዛሬው የሴቶችና ቤተሰብ መሰናዷችን ከፌስቱላ ህመም ያገገሙ ሴቶች ስልጠና በሚያገኙበት የደስታ መንደር ላይ ትኩረቱን ያደርጋል። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ ህመም ያገገሙ ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነልቦናና የስራ ፈጠራ ስልጠና የሚያገኙበት ቦታ ነው። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹት ሰልጣኞች የራሳቸውን ህይወት ተሞክሮ በማጋራት የፌስቱላ በሽታን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤንም እንደሚፈጥሩ ተናግረዋል። በአረንጓዴ የተሸፈነው የማዕከሉ ገጽታ በቆይታቸው መንፈሳቸውን እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ከሰልጣኞቹና የስልጠናው አስተባባሪ ጋር ቆይታ በማድረግ ኬኔዲ አባተ ተከታዩን ዘገባ አሰናድቷል። ከአዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቅ አካባቢ የሚገኘው ደስታ መንደር በሀምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሀምሊን ፌስቱላ አምስት ማዕከላት ሕክምና ያደረጉ ሴቶች የስነ ልቦና ሕክምናና የስራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምትገልጸው የ37 ዓመቷ መልካም ታከለ ትገኛለች። ሀምሌ ከሚባለው ሐኪም ቤት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው ማየንም ብትሞትም ነሷን ይማረው። ከብዙ ችግር ኔ በሶስት ወሬ ነው የታከምኩ። የተሰራ ሶስት ዓመቴ ነው። በወሊድ የተነሳ ነው። ስብሰባ አለ ስልጠና፣ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በስቷ ስብሰባ ከተባለ አንቀርም እያለን ነው። በየሀገራችን ሀገራችን የመጣ ነው። ደሮነኝ የምሰለጥን አሁንም ቢሆን ከሀገሬ ላይ ድሮችም በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም እርስት ለማነሳሳት ነው ሙከሬ እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም፣ የምትለው የአንድ ልጅ እናት የሆነችው መልካም የፌስቱላ በሽታን ስለ መከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች። እግዚአብሔር ተመስገን። እኛ በሶስቱ ወራች እንድነናል። እኔ የማዝም ሀያ አመት ሀያ አምስት አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው፣ እናት አባት እየጠላቸው፣ ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንቱን ስንት ወዳጅ ነው ብዬ የቀረብኩት ሰው የጠለኝ ሰዓት አለ። ለእለት አላሳከመኝም። ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው ምክንያቱ ለምን ሀለእድሜ ጋብቻ ይቅር፣ ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም ቅዴ በቃ ከየት ታሽገው እንዳይሞቱ ለማስተማር እቅዳለን። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሁኖ ይቀራል? እርስ በርሳችን ለምን አንማማርም? እርስ በርሳችን ለምን አንተዛዘብም? ለምን ሴቶችን ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፋ አይበቃንም? ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ እመቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች በአደገኛ ሚጥ ፔስት ላጋጠመኝ እኔ አላውቅም ነበረ ይሄን ህክምናውን አላውቅም ከዛ በፊት ስምንት ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛን ያንከባከ ከዛ ታከምኩ ዳንኩ ከዳንኩ በኋላ አራት ዓመቴ ነው። በአራተኛ ዓመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይሄ ስልጠና በጣም ምቹ ስልጠና ነው። በጣም በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቃ ህይወት። አሁን ዶሮ ተምሬ ሄጄ ዶሮም ነበረ፣ ዶሮ ነበረ እንደዚህ አይደለም። ያላወቅኩት ብዙ ነገር አውቅያል። እኔ ለእኔ ብቻ አይደለም ለአካባቢ ሁሉ እውቀቴ ይጠቅመኛል ብዬ ሰራለሁ። ሁሉንም ነገር ሰራለሁ። በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ሕክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው፣ ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ሕክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ። ስብሰባ ላይ እየወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ፣ ያሳክማለሁ የማያደር አለብኝ እናታችን ናት። ወደ አራት ሰዎች ባህርዳር አምጥቻ አስገብቻ፣ አምባሳደርነት ተሹሜ እነሱን፣ አሰልጥኛለሁ እንትን ብያለሁ አሳክም ያለሁ ታክመው ሀገራቸውን ገብተው ዛሬ እያመሰገኑ ነው ያሉ። አራት ሁላ እድሜያቸው ከሃምሳ እንደሚልቅ የሚያውጉት ታቦት ስለሚወስዱት ስልጠና ደግሞ ይህን ይላሉ። አሁን በዶሮ እርባታ እየሰለጠነ ነው ያለነ። ያሉትም አሰልጣኞችም ጥሮ ናቸው እያካፈሉን ነው። እኛ መውቃት እየወሰርነ ነው ከደነዛ ያው ለመስራት ነው እኛ እቅዳችን ማለት ነው። ወይዘሮ ትዕግስት አማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች። አሁን ላይ በዚህ ግቢ ውስጥ ሰባ ሶስት የሚሆኑ ሰልጣኞች አሉን። ከሐረር ከይርጋለም፣ መቱ፣ ባህርዳር ሴንተራችን ወደዚህ ይላካሉ። ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፊስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ እራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ፣ የራሳችንም ደይሪ ፋርም አለን ወተት ልማት እንትን እሱንም አብረው ጎን ለጎን ማስጌድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይህንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ። ውመን ሶፕ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ ሁለት መቶ አስራ አምስት ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከእነዚህ ውስጥ የተወሰኑቱ የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹ ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም፣ እየሰራ ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት። በተለያዩ ሀገር በቀል እጽዋት የተሸፈነው እና በአእዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሃምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች። ሕክምና ያው እየተከታተሉ ነው። አሁኑም ግን ያው የው ሕክምናውን ጨርሻ ያው እዚህ ነው ያለውት አየሩን ቆንጆ ነው። ስሜት የምንም ገልጭ ጨማል ዘልቀው ምን ያውን ከዚህ ውስጥ የተቀመጥኩ 19 አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደኩት። ደስታ መንደር ማለት ነው እና ለመግለጥ በቃ አቅም ያንሰኛል ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስተምን ገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትዕግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትዕግስት ታብራራለች። እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል እና በጣም ቅሩኝታ አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው፣ እዛ ምትንላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ ሰባት ሰዓት አካባቢ ተሰባስበው ብሳቸውን ከበሉ በኋላ እዛ ጋር ኢንተርቴይን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች። በቃ ከህመሜ ማምለጫ ነበር ማድረግ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ ና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ ከዚህ በፊት የነበረው እዚህ ነበሩ፣ ዌቲንግ ፔሽንቶች የነበሩት እና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ፣ እጅ ስራ ሲሰሩ እዛ አካባቢ ላይ ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸው፣ ቶሎ ይላመዳሉ። በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ ከአዲስ አበባ ለሚገኘው የፌስቱላ ሕክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ስያሜው በማዕከሉ ለሚገኙ ተገልጋዮች ደስታን፣ ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምፅ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር። እኔም ወደ ደስታ መንደር አምርቼ ነበር። ምስል ማለት ነው። በጣም የሚያምር ቦታ ነው የተመለከት ነው። በነገራችን ላይ አድማጮች፣ አድማጭ ተመልካቾቻችን ይህ ዝግጅት በአፋን ኦሮሞ በፀሐይ ዳምጠው ተዘጋጅቷል። በአፋን ኦሮሞ ዝግጅታችን ላይ ሰሞኑን የሚቀርብ ይሆናል። ተከታተሉት። አሁን ሰዓታችን የተጠናቀቀ ነው። ጥቂት ደቂቃዎች ናቸው ፕሮግራሞችን ልናጠናቀቅ የሚቀሩን። ከመሰናበታችን በፊት ግን We'll <laughs> ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሽልማቶች ለፍትህ የተሰኘ ፕሮግራም በኮምፒውተር አማካኝነት የሚፈጸሙ የማጭበርበር ድርጊቶችንና ያለ አግባብ የሆኑ አጠቃቀሞችን የሚቆጣጠረውን ሕግ ተላልፎ በዩናይትድ ስቴትስ ቁልፍ መሰረተ ልማቶች ላይ አጥፊ የሳይበር ጥቃት የፈጸመ በውጭ መንግስታት ቁጥጥር ስር ያለ ወንጀለኛ ማንነት ተለይቶ የሚታወቅበት ወይም ያለበትን ቦታ የሚያመላክት መረጃ ለሚያመጣ እስከ 10 ሚሊዮን ዶላር የሚደርስ ሽልማት ይሰጣል ሲል ይንደረደራል። የዕለቱ ርዕስ አንቀጽ ሽልማቶች ለፍትህ ወሳኝ በሆኑ የዩናይትድ ስቴትስ መሰረተ ልማቶች ላይ ጉዳት ለማድረስ በተቀነባበሩ የሳይበር ጥቃቶች ባላቸው ሚና የሚፈለጉ በሩሲያ ፌዴሬሽን የጦር ኃይል የዋናው የደህንነት መስሪያ ቤት ስድስት መኮንኖችን የሚመለከት መረጃ ይፈልጋል ያለው ርዕስ አንቀጽ አያይዞም የሚፈለጉት መኮንኖች ዩሪ ሰርጌቪች አንድሬንኮ ሰርጌይ ቭላድሚሮቭች ዴቲስቶ፣ ፓቫል ቫሌሪየቭች ፍሮሎቭ፣ አናቶሊ ሰርጌቭች ኮቫሌቭ፣ አርቴም ቫሌሪየቭች ኦቺቼንኮ እና ፒተር ኒኮላየቭች ፕሊስኪን የተቋማትን አሰራር ለማወቅ በተቀነባበረ ሶፍትዌር አማካኝነት ያልተፈቀደ መንገድ በመጠቀም ለሩሲያ ስልታዊ ጥቅም ለማስገኘት የተሰማሩ ናቸው ብሏል። ስድስቱም በደህንነት ድርጅቱ 74455 በተባለው ልዩ ክፍል ውስጥ የሚሰሩ መሆናቸውን ያመለከተው ርዕሰ አንቀጽ እነኚህ ግለሰቦች እንደ አውሮፓውያን የዘመን አቆጣጠር በሰኔ 27 2017 ዓ ም ኖት ፐቲያ የተባለ የቴክኖሎጂ አሰራሮችን ለማወቅ በተሠራ ሶፍትዌር አማካኝነት በዩናይት ስቴትስና በዓለም ዙሪያ የተፈጸመ የሳይበር ጥቃት ወንጀል አድራጊዎች ውስጥ መሆናቸውን አስረድተዋል። በዚያም የሳይበር ጥቃት በምዕራብ ፔንስልቬንያ በሚገኘው ሄሪቴጅ ቫሊ የጤና አገልግሎት ሥርዓት በተባለ ግዙፍ የዩናይት ስቴትስ የመድኃኒት አምራች ኩባንያና ሌሎች የዩናይት ስቴትስ የግሉ ዘርፍ ኩባንያዎች ላይ በጠቅላላው አንድ ቢሊዮን ዶላር የሚጠጋ ኪሳራ ማስከተሉን የዕለቱ ርዕሰ አንቀጽ አስታውሷል። ስድስቱ መኮንኖች እንደ አውሮፓውያን የዘመን አቆጣጠር ጥቅምት 15 2020 ዓ ም ላይ በዩናይትድ ስቴትስ የፌዴራል ግራንድ ጁሪ በከባድ ወንጀል ተጠያቂ የሚያደርጉ ክሶች ቀርበውባቸዋል። ሪዋርድስ ፎር ጀስቲስ ሽልማቶች ለፍትህ የተሰኘው ይህ ፕሮግራም ከተመሠረተበት እንደ አውሮፓውያን የዘመን አቆጣጠር ከ1984 ዓ ም አንስቶም የሽብር ጥቃቶችን ለመከላከልና የአሸባሪ ቡድኖች መሪዎችን ህግ ፊት ለማቅረብ እንዲሁም በዩናይት ስቴትስ ብሔራዊ ደህንነት ላይ አደጋ ደቃኝ ለሆኑ ድርጊቶች ማብቂያ ለማበጀት ያስቻሉ ወይም የሚረዱ ተግባሮች ሊውሉ የሚችሉ መረጃዎችን ላመጡ ከአንድ መቶ በላይ ሰዎች ከሁለት መቶ ሚሊዮን ዶላር በላይ ከፍሏል። ጉዳዩን አስመልክቶ የሚቀርብ ማንኛውም መረጃ በጥብቅ ምስጢር የሚያዝ መሆኑን የሽልማት ለፍትህ ፕሮግራም ያወጣውን መግለጫ ዋቢ በማድረግ የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ተጠናቀቀ፣ ሰዓታችንም ተጠናቀቀ። ስናስተናግዳችሁ ያመሸውት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ሲያቀናብርልን ነበር። በነገው ምሽት እንገናኛለን። እናንተ ግን እስከዚያው በዝግጅታችን ላይ አስተያየት ካላችሁ ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ገብታችሁ በውስጥ መስመር አስተያየት ብትልኩልን ይደርሰናል። ሃሽታግ ቪኦኤ አምሃሪክ የሚለውን የትዊተር ገጻችንንም ተከተሉ። ጥቆማ ካላችሁ ላኩልን እናስተናግዳለን። በነገው ምሽት ተመልሰን እንገናኛለን ለዛሬው ሰላም በደህና እደሩ።